የራዲዮ ለስሜት አሁን ተጀምሯል። ቀዳም መሰናዶ ምርጥ የሳምንቱ ግጥም ነው። መቼ ይሆን ተደምጠን በሀገር አምባ ባጉልልህ ሳንጋባ የጠብ ቅጥር ሳንገነባ ከፍቅሩ ጠል ተቀብለን እርስ በርስ ተቀባብለን የምንኖር ቀልብ ታድለን መቼ ይሆን? በቤተክርስቲያን በአጸዱ፣ በጅምዓው፣ በመስጊዱ በትንሣኤው በአረፋ በስግደቱ ስንደፋ አቤት ስንል ምረት ሽተን እስከ መቼ እንዲታሽተን በዘር ምልኮ ተበላሽተን ከፍቅር ይልቅ መጠራጠር ከሰው በላይ አጥንት ነው ለጠብ ጎፍሬን ማበጠረ መቼ ይሆን? ይሄ ቀርቶ ከጠቦትን ከቀረርቶ ልባችን ለፍቅር ተረቶ ስለ ሀገር የሚገደል የምንኖር ተዋህደን ጠብ ጥላቻን አስወግደን መቼ ይሆን ተነጋግሮ መግባባትን ለህዝብ ማለት ያገር ሀብትን አለን ማለት እየሞትን የምንሞተው ለህዝብ ብለን የምንኖር ተቀባብለን መቼ ይሆን በስልጣን ሶስት እያበዱ ስም ባሽት ይራዱ ለአገር ምንም ሳይፈይዱ በህዝብ ህይወት መቀለዱ የሚበቃ ማስመሰሉ በህዝብ ስም እየማሉ መቼ ይሆን የበደለ እጥፍ ክሶ መለያየት ቅጥቶ ፈርሶ ተተክሶ ሳቅ በለቅሶ ፍቅር ወልዶን እንደመና ረሃብ ርዛት ጉስቁልና ተወግዶ እንደገና ተደጋግፈን የምንጸና መቼ ይሆን። የዛሬ የመረጥናት ግጥም ርዕሷ መቼ ይሆን የላከልን ደግሞ ያሬ በላይነህ ከቤልጅም ብራስልስ ነው። እናመሰግናለን። ምረው ወዲሁ ሌላ ምክንያት ያለን ይመስለኛል። በጣም ኋላ ላይ እናምጣዋለን። ብቻ አይደለም መወደድም ደግሞ ትንሽ ግን ተልተልተልም የተደረገበት ዜማ ነው። የቴዲ ብዙ ማነጋገሩ እንዳላፊ ነገር ሰምተህ አለ ማለፉ ማነጋገሩ የብዙዎች እንቅልብ መያዝ ነው፣ የጥበብ ስራ ከባድም ጥሩም የሚያደርገው ኢትዮጵያ ብሎ ስም ሲጠራ ማንዝ የሚላል ሰምቶ ይላል። ከዛ በላይ መሄድ የሚቻል ይቻል አይመስለኝም። ነው ነው ነው። እኛ ደግሞ ዛሬ እናቀርበው ከዛሬ ሳምንቱ የሲድ በዓል ጋር የተገናኘ የተገናኘ ነው። የቴዲ ወያችን ከወዲሁ ከዛ ጋር መጣመሩን ጠቆም አድርገናል። ወጋችን ግን የሚደራው በሩቅ በስልክ ስናገኝ ሳይሆን እንደ ወትሮ በአካል እዚህ መጥተው እየተያየ ምናምን አድርጎ እያወራ ነው ነው የሚሆነው።